ኢትዮጵያ ለጎረቤቶቿ ኬንያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል ትሸጣለች። አዳዲስ የኃይል ማመንጫዎች በመገንባት ላይ የምትገኘው ሀገር እነ ታንዛኒያና የመንን ከደንበኞቿ መካከል ልታደርግ ማቅዳለች። የኃይል አቅርቦቱም ሆነ የአገልግሎት አቀራረቡ ግን በኢትዮጵያውያን ዘንድ ወቀሳ ይበዛበታል። የሆለታ ሎጊያና ወልዲያ ከተሞች ነዋሪዎች እንደሚሉት የኃይል መቆራረጡ በዕለት ተዕለት ሕይወታቸው ላይ ጫና አሳድሯል። ብልጭ ደርግመን የሚለው እና ሰዎች መስራት አልቻሉም። የለት ለት ስራችንን አከናውን አልቻልንም። እንዳውም በቀጣይነት በተከታታይ መብራት ከኖረ ምን ሆነው ነው ያላጠፉት ብለን ወደዛ መገልበጥ ጀምረናል። ያልተለመደ ነገር ስለሆነ ማለት ነው። ከስራ ሰዓት ከሆነ በኋላ በጣም ነው የሚቆራረጠው። ብዙ ጊዜ ሲመጣ ሆ ብሎ ጭሆ መቀበል ነው፣ ሲሄድም መሸኘት ነው። የሚጠይቅ አካል የለም። ሰመራም እንደዙ ዋና ከተማ ነው፣ ግን ያሚያክል እንጃ። የሚጠይቅ አካል የለም። ወር ምክንያቱ ገብቷቸው የሆን አናውቅም። ማህበር ተጠቃሚ ማህበረሰብ አያውቅም። ያለ ፋን ና ያለ ቬንትሌተር፣ ያለ ኤሲ የማይኖር ህዝብ፣ ያለ ፍሪጅ የማይኖር ህዝብ ነው ያለው። የኤሌክትሪክ አገልግሎቱ አለ ከሚባል የለም ቢባል ይሻላል። ሻማም የቤት ውስጥ እስኪያልቅ ለአንድ ሰዓት ለሁለት ሰዓት ያገለግላል። ይሄ ግን ሳውሎ ነፋስ ላይ ያለ ሻማ ነው የሚመስል። ይበራል፣ ይጠፋል፣ ይበራል። ልክ ህጻናት የሚጫወቱበት ድም ላይት ነው የሚመስለ። በዋትሳፕ አስተያየታቸውን ያደረሱ አድማጮቻችን እንደሚሉት ጅማ አካባቢ የመቆራረጥ ችግር የተለመደ ነው። በአዳማ ከተማ ቀበሌ 14 መብራት በቀን በአማካኝ ሶስት ጊዜ ጠፋል። በኃይል መቆራረጥ ሳቢያ ወሎ ውርጌሳ ህብረተሰቡ ከፍተኛ ችግር ላይ ነው። በተለይ ወፍጮና ዳቦ ቤት የኢትዮጵያ መንግስት የኃይል አቅርቦቱ ይሁን የአገልግሎት አሰጣጡ ያሉበትን ችግሮች በተደጋጋሚ ለመፍታት ቃል ቢገባም በተግባር የታየው ግን ዜጎችን አላረካም። መብራት የለም ማለት ውሃ የለም ማለት ነው። መብራት የለም ማለት የተለያዩ ክንዋኔዎች የሉም ማለት ነው። ስለዚህ ወሳኙ ነገር መብራት መሆኑ እየታወቀ እንደዚህ አይነት ነገር መኖሩ በጣም ነው የሚያሳዝነው። እየለመድነው ነው። አሁን ይሄ ነገር ወዲያው የህብረተሰብ ጥያቄ ምላሽ ካልተሰጠ ተስፋ የመቁረጥ አይነት ነገር ነው በህብረተሰቡ ዘንድ ላይ የሚታየው እና በዚህ ሰዓት በዚህ ጊዜ ይሄ ችግር ይፈታል ብንል አንዳንድ ምልክቶች ባየን ነበር።